The Voice of America. የኦሮሚያ ሚዲያ ኔትወርክ ጋዜጠኛ መለሰ ድሪብሳ ኬንያዊው ጋዜጠኛ ያሲን ጁማን እና ዘጠኝ ሰዎች በዋስ እንዲለቀቁ ፍርድ ቤት ወስኗል የፌዴራል የመጀመሪያ ደረጃ ፍርድ ቤት የአራዳ ምድብ ችሎት በጭብሳ አብዱልከሪም እና በጁምባ ያስን መዝገብ ውስጥ የተከሰሱ ሰዎች የዋስ መብታቸው ተከብሮ እንዲፈቱ ትናንት በዋለው ችሎት ትዕዛዝ አስተላልፏል ይሁን እንጂ የአዲስ አበባ ፖሊስ ኮሚሽን የታሳሪ ቤተሰቦች የዋስትና ማስከበሪያ ክፍያ ከፈጸሙ በኋላ ለተጨማሪ ምርመራ እንደሚፈልጋቸው የነገራቸው መሆኑን ቤተሰቦች ለአሜሪካ ድምፅ ገልጸዋል ፀሐይ ዳምጠው ዝርዝሩን ይዛለች በተጠቀሰው መዝገብ ላይ አምስት ተከሳሾች የሚገኙ ሲሆን አቶ ጪብሳ አብዱልከሪም፣ የኦሮሚያ ሚዲያ ኔትወርክ ኦኤምን ጋዜጠኛ መለሰ ድሪብሳ፣ ኬንያዊው ጋዜጠኛ ያሲን ጁማ፣ ሀሰን ጅማና ፈይሳ ባሳ ናቸው። ግለሰቦቹ በፖሊስ ቁጥጥር ስር የዋሉት የአርቲስት አጫሉ ሁንዴሳ አስከሬን በኃይል ወደ አዲስ አበባ እንድመለስ እና እንዲጉላላ በማድረግ እንዲሁም በተለያዩ ብሔሮችና ሃይማኖቶች መካከል ግጭት እንዲቀሰቀስ አድርጓል በሚል ተጠርጥሮ ነው ሲል መርማሪ ፖሊስ ለፍርድ ቤት አቅርቧል፣ ሲሉ የህግ አማካሪያቸው አቶ ከድር ቡሎ ገልጿል። የተከሳሾቹ የህግ አማካሪ አቶ ከድር ቡሎ በፍርድ ቤት ስለነበረው መከራከሪያ ነጥቦችም በዝርዝር አስረድቷል። የኛ ክርክር የነበረው አንደኛ የአንድ ወንጀል በመሰረቱ በመሪ ደረጃውን በተግባር መሆን ያለበት ግለሰባዊ ነው። ይህ እያንዳንዱ ግለሰብ ምንድን ነው ያደረገው? በምንድን ነው ያደረገው? መቼ ነው ያደረገው? ምን ተጠቅሞ ነው ያደረገው? የምለው በግልጽ መቀመጥ አለበት። ይሄ በጅምላ ሰውን የማሰሉ ጉዳይ የሰውን ሰብአዊ መብትን የሚያግር ስለሆነ ይሄ መኖር የለበትም። ፍርድ ቤቱ ይሄንን ሊቀበል አይገባም የምል ብዙ ክርክሮችን አቅርበን ይባል። በዚህ መሰረት ፍርድ ቤቱ ፋይሉን መርምሮ ምንድን ነው ያለው? ፖሊስ አንደኛ በተሰጣቸው ጊዜ በቂ ምርመራ ያደረጉት ነገር ስለሌለ፣ ሁለተኛ ቤተሰቦቹን በተመለከተ ምን ወንጀል እንዳደረጉ ምንም የሚያመለክት ነገር ስለሌለና Yeah, that's round jet. ሰውን አስሮ ማስቀመጥ የተወሰነ ገበንክሳዊ መብት የሚጋፋ ስለሆነ ብሎ ለአሜሪካ ድምጽ አስተያየታቸውን የሰጡ የተከሳሾቹ ጠበቃ አቶ ከድር ቡሎ ደንበኞቻቸው ፈጽሞታል የተባለው ወንጀል በማስረጃ መቅረብ ባለመቻሉ በአንደኛ መዝገብ ላይ የሚገኙ ተከሳሾች እያንዳንዳቸው በሶስት ሺህ ብር ዋስትና እንድለቀቁ የተደረገ ሲሆን በሁለተኛው መዝገብ ላይ የሚገኙ ስድስት ተከሳሾች ደግሞ እያንዳንዳቸው በአራት ሺ ብር ዋስትና እንድለቀቁ ፍርድ ቤት ስሉ ሲሉ ተናግረዋል። ወይዘሮ ታደለች መገርሳ የጋዜጠኛ መለሰ ድሪብሳ ባለቤት ናቸው። እርሳቸው እንደገለጹት የዋስትና መብት ማስከበሪያ ገንዘብ ከተከፈለ በኋላ ከእስር አይወጡም አሉን ሲሉ ተናግረዋል። ትናንትና ጠዋት ፍርድ ቤት ቀርበው ነበር። ከዛ በኋላ ፍርድ ቤት የዋስትና መብት ፈቀደላቸው። ከዛ ለኛ ለቤተሰብ ሶስት ሺህ ብር እንድንከፍል ተነገረን። ከፍርድ ቤት የሚያስፈልገውን ሁሉ ጨርሰን እንመለሰ የታሰሩበት ቦታ ሄደን ስንጠይቃቸው በአግባቡ መልስ የሚሰጠን አካል አላገኘንም። ትንሽ ቆይትን ደግመን ፖሊስ ጠየቅን። ይግባኝ ጠይቀናል አሁን አይወጡም፣ ነገ ማለትም ሰኔ አንድ ሁለት ሺህ አስራ ሁለት ከፍተኛ ፍርድ ቤት ይቀርባሉ አሉን። ስለ ጉዳዩ ከአዲስ አበባ ፖሊስ ለማጣራት ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ። ፀሐይን፣ ለዘገባው አመሰግናለሁ። ማምሻውን ያደረሰችንን ዜና ላክል። አቶ ጀዋር መሐመድ፣ አቶ በቀለ ገርባና አቶ ሀምዛ አዳነን ጨምሮ 14 ተጠርጣሪዎች ዛሬ ፌዴራል የመጀመሪያ ፍርድ ቤት አራዳ ምድብ ችሎት መቅረባቸውን ገልጻልናለች። ጠቅላይ አቃቤ ሕግ አቶ ጀዋር መሐመድን ጨምሮ በአጠቃላይ 14 ተጠርጣሪዎች ላይ የአቶ ጀዋር መሐመድ በሚል የቅድመ ምርመራ መዝገብ መክፈቱን ገልጻ ፍርድ ቤቱ በዚህ መዝገብ ላይ የምስክሮች ቃል ለመስማት ለነሐሴ አራት ሁለት ሺ አስራ ሁለት አመተ ምህረት ተለዋጭ ቀጠሮ መስጠቱን የሕግ ጠበቃቸው አቶ ከድር ቡሎ መግለጻቸውን አመልክታለች።